ዘጋቢዎች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ፣ በጌታ የተወደዳችሁ ክቡራን አድማጮቼ፣ ምሕረቱ የማያልቅ የዘላለም አምላክ ስሙ የተመሰገነ ይሁን። እያንዳንዷን ቀን እያንዳንዷን ቀንም እያስተማረንና ከቃሉ ማድም እየመገበን ለዚህች ለተወደደች ሳምንት መጨረሻ እንድንበቃ ፈቃድ ሆኗል። ባለፉት ክፍለ ጊዜያት ጥናቶቻችን ከማቴዎስ ወንጌል እግዚአብሔር አምላካችን ሐሳቡንና ዕቅዱን እንዲሁም የመንግሥተ ሰማያትን ምስጢር ሁሉ ገላልጦ ሲናገረን፣ ሲያስተምረን ነበረ። ምንም ደካሞች ብንሆን እንኳን ዛሬም አላስተምራችሁም፣ አልናገራችሁም፣ አላለንም። እግዚአብሔር ከወደቅንበት ስፍራ ደግሞ አንስቶ ማባበልን ያውቅበታልና፣ እግዚአብሔር በማዱ ፊት ሁላችንንም በዚህች ጊዜ አንድ ላይ ሰብስቦን ደግሞ እነሆ ከበረከቱ ተካፋዮች እንድንሆን ረድቶናል። እግዚአብሔር አምላካችን አዎ ያነከስንባቸውን ነገሮች ሊያስወግድ የታመምንባቸውን ነገሮች ሊፈውስ እጆቹ አሁንም ቢሆን እየተዘረጉ ናቸው። እግዚአብሔር አምላካችን መጠገንን፣ መፈወስን፣ ማኖርን፣ ሕይወትን ደግሞ በሞተው ነገር መዝራትን ያውቅበታል። በሕይወታችን ብዙ ፈተናዎች ሊያልፉ ይችላሉ። ብዙ ልንደናቀፍ እንችላለን። ዛሬ በእግዚአብሔር ፊት ቀርበን ለምን ያልንበት ጉዳይ ሊኖር ይችላል። አዎ መልስ ያጣንለት ጉዳይ ሊኖር ይችላል። በሕይወታችን ያነገብነው እንቆ ቅልሽ የሆነብን ነገር ሊኖር ይችላል። ወገኖቼ እግዚአብሔር ለዚህ ሁሉ ደግሞ መልስ አለሁ። እግዚአብሔር ሳያይ እግዚአብሔር ሳይፈቅድ በሕይወታችን በኑሯችን ላይ የተከናወነ አንዳች ምንም ነገር የለም። እግዚአብሔር አዋቂ ነው።

Yeah. എന്തേയെറെ പ്രൈനല്ലേ സെയ്തനെ നോക്കല്ലേ അസകിടായി നീ സോറി നോക്കല്ലേ വരതഞ്ഞാനോ കിതാ വെച്ചിട്ടു ദകമേ ദേവസുനാ സ്വാഗര വി ምሕረት ብዙ የሆነ እግዚአብሔር አምላካችን ሆይ ዛሬም ደግሞ እንደምታየን እንደምታውቀን ሆነን በፊትህ ቀርበናል። ከአንተ የተሰወረ ከአንተ የተደበቀ አንዳች ምንም ነገር የለም። ወገኖቼንም እኛም በዚህ ያለነውንን ልጆችን እንድትመለከተን ወደ አንተ እንጸልያለን። የወገኖቼንን ኑሮ የእኔንም የወንድም ያለማየውን ኑሮ ሁላችንንም፣ እግዚአብሔር ሆይ በተሰለፍንበት ሙያ በተሰለፍንበት መስክ ያለነውን ሁላችንንም እንድትመለከተን ዛሬ ወደ አንተን ጸልያለን። እግዚአብሔር ሆይ በማጉረምረም ሕይወት ውስጥ ያለችውን በውጣ ውረድ ሕይወት ውስጥ ያለችውንም ነፍስ እንድትመለከታት እኔ ባሪያ ጸልያለሁ። ጌታዬና አምላክ የወደህና ፈቅደ ደግሞ ነገሮችን ስለምታስተካክል ስለምትሠራ ለስምህም ክብር ደግሞ ስለምታደርግ እኔ ባሪያ አመሰግንሃለሁ። አሁን የምንማረውን ቃልህን ደግሞ ከጸባዖት በሙላት ተገልጠህ እንድታስተምረንና እንድትናገረን እንለምንሃለን ታችን በመድኃኒታችን በኢየሱስ ክርስቶስ ያውስን አሜን። ክቡራን አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን የማቴዎስ ወንጌል ምዕራፍ 25ን ጨርሰን የምዕራፍ 26ን ትምህርት በከፊሉ መጀመራችን የሚታወስ ነው። አዎ ማርያም በቢታንያ ጌታ ኢየሱስ ክርስቶስን በሽቱ ስለ መቀባቷ የሚያወሳውን ክፍል ከቁጥር ስድስትና ሰባት ተመልክተን ነበረ። እግዚአብሔር የተመሰገነን። የዚያኑ ቀጣይ ክፍል ደግሞ ዛሬ ይዘንላችሁ ቀርበናልና ማቴዎስ ምዕራፍ 26 ቁጥር ስምንትን ተመልከቱ። የኢየሱስ ክርስቶስ ጠላቶች ዛሬም ማንነቱን አለመረዳታቸውን፣ ፈዋሽ የሆነውን ጌታ አፍቃሪና የሚያነባ የሚፈርድም መሆኑን አለመረዳታቸውን፣ ኢየሱስ ክርስቶስንና ደቀ መዛሙርቱን እንደ ኀጢአተኞች ስለ መቁጠራቸው የሚያወሳውንም ክፍል መመልከታችን የሚታወስ ነው። አዎ ወደ መጨረሻ ላይ በአንዳንድ አገሮች ዛሬም እንኳን ቢሆን ምንም እንኳ ዲሞክራሲም ቢኖር በትምህርት ቤቶች የመጽሐፍ ቅዱስ ንባብና ጸሎት እንዳይደረግ ስለሚከለከል ሁኔታም ተመልክተን ነበረ። በአንጻሩ ግን ወገኖቼ፣ የሚያስገርም ነገር ይደረጋል። ልቅና ስነ ምግባር የጎደላቸው ዘፈኖች፣ ፊልሞች፣ ጨዋታዎችና ድራማዎች ሲበረታቱ ደግሞ ይታያሉ። እነዚህን የመሳሰሉ ፕሮግራሞችን የሚያዘጋጁ ሰዎች ከመንፈሳዊ ነገር ራቁ ጌታን የማያውቁ መሆናቸውን መመልከታችን የሚታወስ ነው። አንዳንዶቹ መንፈሳዊ ቃላቶችን ቢናገሩም እንኳን ያልተቀደሱና ርኩስ ሐሳብ የሞላባቸው ሰዎች መሆናቸውንም ተመልክተናል። እውነት ነው ወገኖቼ፣ ወደ ኢየሱስ ክርስቶስ በመጣን ጊዜ ከኀጢአታችን በእርሱ እንነጻለን፣ ከእርሱም ጋር ኅብረት እናደርጋለን። በዚህ ምዕራፍ የምንመለከተው እውነት ይህንን ሆኖ የሚያንጸባርቀው ይህንን ሆኖ የሚያስተምረን እራት በመብላት ላይ ያሉ አንዲት ሴት በዮሐንስ ወንጌል ምዕራፍ 12 ቁጥር 3 ላይ ማርያም እንደሆነች ተጠቅሶ እናገኛለን። አዎ እራት በመብላት ላይ ያሉ አንድ ሴት የአልባስጥሮስ ሽቱ ይዛ በኢየሱስ ክርስቶስ እግር ስር ወድቃ ሰገደች። በሽቱ ምግሩን እየቀባች በጸጉሯም ታብሰው ነበረ። በዚህች ሴትዮ ላይ የተቃውሞ ንግግር ያደረገውና ደቀ መዛሙርቱም አብረው እንዲቈጡ ያደረገው የአስቆሮቱ ይሁዳ እንደነበር ዮሐንስ በወንጌሉ በግልጥ ይናገራል። ቁጥር ስምንትን የተመልከቱ። እንዲህ ይላል ደቀ መዛሙርቱ ይህን አይተው ተቈጡና ይህ ጥፋት ለምንድር ነው? ሲሉ መናገራቸውን ያወሳል። ደቀ መዛሙርቱ ምን ያክል ለድሆች እንደሚያስቡ ሳስብ ይገርመኛል። ዛሬም ቢሆን ብዙ ሰዎች ለድሆች እንደሚቆረቆሩ አብዝተው ይናገራሉ። ነገር ግን ለድሆች የሚጠቅም በግላቸው አንዳች ነገር ሲያደርጉ አይታዩም። ለሰዎች ያለንን ጥንቃቄ ወይም በጎ ምኞት በአንደበት ብቻ ሳይሆን በተግባር ልናሳይ ይጠበቅብናል። ቁጥር ዘጠኝ ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና አሉ ይላል። ምኑ? ሽቱ ማለት ነው። ሽቱ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበርና፣ ለምንድን ነው ኢየሱስ ክርስቶስ እግር ላይ የሚፈስና የግሩ ማበሻ የሚሆነው የግሩ ማጠቢያ የሚሆነው እያሉ ይቆጡ ነበረ። ይህ ንግግር እውነት ሊሆን ይችላል። የሽቱ ዋጋ የአንድ የገጠር ሠራተኛ የዓመት ደመወዝ እንደሚሆን ይገመታል። ቁጥር አስር ኢየሱስም ይህን አውቆ እንዲህ አላቸው፣ መልካም ሥራ ሠርታልኛለችና ሴቲቱን ስለ ምን ታደክሟታላችሁ? ይላችኋል። ክርስቲያኖች ለእግዚአብሔር ክብር ወይም የኢየሱስ ክርስቶስን ስም ከፍ ለማድረግ ካልሆነ በስተቀር ከዚህ ተቃራኒ የሆነ ሐሳብ ሊያስቡ ወይም ሊያደርጉ አይገባም። ለምሳሌ በኅብረተሰቡ ውስጥ ለእግዚአብሔር ክብር፣ ለሰዎችም ጥቅም በሚሆኑ በጎ ሥራዎች እንጂ እግዚአብሔር በማይከብርባቸው ሥራዎች ውስጥ ልንሳተፍ አይገባንም። ዛሬ ለድሆች እርዳታ በማድረግ ሽፋን በእርዳታ ድርጅቶችና በቤተ ክርስቲያን የሚታየው የማጭበርበር ድርጊት የብዙዎችን ልብ የሚያሳዝን እጅግ አጸያፊ ነገር ነው። በኢየሱስ ክርስቶስ ስም የሚደረጉ በጎ ሥራዎች ሁሉ እርሱ የሚከብርባቸው የሆኑ ዘንድ ሊቀደሱ ያስፈልጋቸዋል። ድሆች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከናንተ ጋር አልኖር እሚላቸዋል በቁጥር 11 ላይ በኢየሱስ ክርስቶስ እናምናለን፣ እናከብረዋለን፣ ስሙንም ከፍ እናደርጋለን የምንል ክርስቲያኖች ሁሉ በስሙ መልካም ነገሮችን በብዙ ልናደርግ ይገባናል። ቁጥር አሥራ ሁለትና አሥራ ሦስትን ተመልከቱ። እርሷ ይህን ሽቱ በሰውነቴ ላይ አፍስሳ ለመቃብሪያ ያደረገች እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ይላችኋል ጌታ። የለምጻሙ የስምዖን ቤት ለኢየሱስ ክርስቶስ ብርሃኑን የሚገልጽበትና የኅብረት ስፍራ ሆኖለታል። በመጨረሻዎቹ ሳምንታት ጌታ ኢየሱስ በኢየሩሳሌም ሌሊቱን አያሳልፍም ነበር። ነገር ግን ወደ ቢታንያ እየወጣ ከሚወዱት ጋር አብሮ ይሆን ነበረ። የሚፈልጉትና የሚወዱት ከእርሱ ጋር ኅብረት የሚያደርጉ ናቸው። ውድ አድማጮቼ እናንተም እርሱን የምትፈልጉትና የምትወዱት ከሆነ ከእርሱ ጋር ኅብረት ልታደርጉ ትችላላችሁ። የአልባስጥሮሱ ብልቃጥ የመስበር ታሪክ ሽታው ዓለምን እንዲሞላ አድርጎታል። ጌታ ኢየሱስ እንዲህ አለ፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አለ። ከዚህ የተነሳ እኛም ወገኖቼ ዛሬ እንናገረዋለን። ብዙ ሰዎች ደቀ መዛሙርትን ለመምሰል ይመኛሉ። እኔ ግን ይቺን ሴት ብመስላት እመኛለሁ። እውነቴን ነው የምላችሁ። በዚያን ጊዜ ከኢየሱስ ክርስቶስ ተከታዮች ከደቀ መዛሙርትም ይልቅ የኢየሱስ ክርስቶስን ሞት በመንፈስ የተረዳች እርሷ ይቺ ሴት ብቻ ነበረች። ማርያም ሽቱን በኢየሱስ ክርስቶስ እግር ላይ በማፍሰሷ አባክናለችን። በወንጌሎች ውስጥ እንደምናነበው ጌታ ኢየሱስ ከሞተና ከተቀበረ በኋላ በሳምንቱ የመጀመሪያው ቀን ሌሎች ሴቶች ሬሳውን ሽቱ ለመቀባት ማልደው ሄደው ነበር። እዚህ ላይ አንድ ጥያቄ ልንጠይቅ እንችላለን። እነዚያ ሴቶች የኢየሱስ ክርስቶስን አካል በሽቱ ቀብተውታልን? መልሱ አልቀቡትም የሚል ነው። ምክንያቱም እነርሱ ወደ መቃብሩ የሄዱበት ቀን ኢየሱስ ክርስቶስ ከሙታን የተነሳበት ቀን ነበረ። ስለዚህ እርሱ በመቃብሩ ውስጥ አልነበረም። ማርያም ግን አስቀድማ እግሩን በሽቱ በመቀባቷ ከሌሎች ሰዎች ይልቅ እድለኛ ሆናለች። ወገኖቼ እኔና እናንተም ውድ ነው የምንለውን እንደ አልባስጥሮሱ ሽቶ የሆነውን የከበረ ነገር ለጌታ ለኢየሱስ ክርስቶስ ክብር በማድረግ ዓለም በሙሉ ጌታን በክብሩ እንዲያይ ልናደርግ ያስፈልገናል። የእርሱን ክብር እንጂ የራሳችንን ክብር ማንጸባረቅ የለብንም። እስካሁን የተመለከትነው ብርሃን የሞላበትን ታሪክ እዚህ ላይና በቃና በጨለማ የሚመሰለውን ሌላ ታሪክ እንመለከታለን። ከቁጥር 14 እስከ 16 ባለው ስፍራ ደግሞ ጌታን ለመሸጥ ይሁዳ ያሴረውን ሴራ እንመለከታለን። ይህ የአስቀሮቱ ይሁዳ ድርጊት ማርያም ካደረገችው መንፈሳዊ ትርጉም ካለው ድርጊት ጋር ሲነጻጸር የጨለማ ሥራ ነው ሊባል ይቻላል። የአስቆሮቱ ይሁዳ ጌታን አሳልፎ ለመስጠት ምቹ ጊዜ ይፈልግ ነበር። ስለዚህ ሕዝቡ ሁሉ ወደ ቤቱ ከሄደ በኋላ ኢየሱስ ክርስቶስ ብቻውን በሆነ ጊዜ ይሁዳ ያንን ምቹ ጊዜ ሊጠቀምበት ፈለገ። ከቁጥር 17 እስከ 19 ባለው ደግሞ የቂጣ በዓልና የመጨረሻ ዕራት ሲደረግ እንመለከታለን። ጌታ ኢየሱስ ራት ወደ ተዘጋጀለት ቤት የላይኛው ክፍል ሄዶ ከደቀ መዛሙርቱ ጋር ለራት ተቀመጠ። በዚያም ከመካከላቸው አንዱ አሳልፎ እንደሚሰጠው አስታወቀ ይህንን ከቁጥር 20 እስከ ሀያ ሁለት ባለው ስፍራ መመልከት ትችላላችሁ። እያንዳንዱ ደቀ መዛሙርቱ እኔ ይሆንን እያሉ ሲጠይቁ ይሁዳ በልቡ ጌታን አሳልፎ ለመስጠት እንደ ተዘጋጀ ሳይጠራጠር አልቀረም። እንደዚህ አይነት ሁኔታ በእያንዳንዳችን ሕይወት ውስጥ አልፎ አልፎ ይከሰታል። ወገኖቼ ምናልባት አንዳንዶቻችሁ እኔ ይሆንን አላደርግም ትሉ ይሆናል። ነገር ግን እርግጠኛ ናችሁን? ማንም በራሱ ጉልበት ወይም ችሎታ እኔ ክርስቶስን አሳልፌ አልሰጥም ብሎ ሊፎክራ አይችልም። እርሱ ካልጠበቀን በስተቀር በማናቸውም ጊዜ ጌታን አሳልፈን ልንሰጥ እንችላለን ከቁጥር 23 እስከ 25 ያለውን ደግሞ ብትመለከቱ ቀጣዩን ታሪክ ታገኛላችሁ። ከቁጥር 23 እስከ 25 ባለው ስፍራ ብንመለከት የአስቆሮቱ ይሁዳ ሌሎች ደቀ መዛሙርት ኢየሱስን ጌታ እንደሚሉት እርሱ ግን ጌታ ብሎ አለመጥራቱ የሚያስደንቅ ነው። ከዚህ በኋላ ይሁዳ ከዚያ ክፍል ወጥቶ ሄደ። በዮሐንስ ወንጌል ምዕራፍ 13 ቁጥር 30 እንደ ተጻፈው እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ፣ ሌሊትም ነበረ ይላል። ያስገርማል። ከቁጥር 26 እስከ 28 ያለውንም ተመልከቱ። በዚህ ስፍራ ጌታችን ኢየሱስ ክርስቶስ በቂጣ በዓል ፈንታ የጌታ ራትን ማለትም የቅዱስ ቁርባንን ሥርዓት ሲመሠርት እንመለከታለን። በቂጣ በዓል ወቅት ጽዋው ሰባት ጊዜ ይዞር ነበር። ኢየሱስ ክርስቶስ የጌታን ራት ያቋቋመው በመጨረሻው ጊዜ ነው። በበዓሉ ግብዣ ወቅት ሐሌል በመባል የሚታወቁትን ከመዝሙረ ዳዊት 111 እስከ 118 በመዝሙረ ዳዊት 111 እስከ 118 ያሉትን መዝሙሮች ይዘምሩ ነበር። ጌታ ኢየሱስ እነዚህን መዝሙሮች ከደቀ መዛሙርቶቹ ጋር ዘምሯል። በመጨረሻ እራት ለእርሱ መታሰቢያ የሚሆን አንድ አምድ ተከለ። ይህም አምድ በእብነበረድ ወይም ዋጋ ውድ በሆነ ብረት የተሠራ ሳይሆን በጊዜያዊነት በሚያገለግሉ በዳቦና በወይን የተሠራ ነው። ሁለቱም ዳግመኛ እስኪመጣ ድረስ ሞቱን የሚናገሩ ሞቱን የሚመሰክሩ ናቸው። ቁጥር 29 ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም ይላችኋል። የቂጣው በዓል በሺህ ዓመት መንግሥት እንደገና ይመሠረታል። ጌታ ኢየሱስ ከወይኑ ዳግመኛ በመንግሥቱ እንደሚጠጣ ተናግሯል። ይህ በግልጽ እንደሚያሳየው በዚያን ጊዜ ያደረጉት የቂጣ በዓል ሞቱን የሚያመለክት ነበረ። ከዚያ በኋላ ለዘመናት እስከ ዳግም ምጻቱ ድረስ የሚደረገው የቂጣ በዓል ዳግመኛ መምጣቱን የሚያመለክት ይሆናል። ቁጥር 31 ይላል፣ መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። በቁጥር 31 ደግሞ የጴጥሮስ ክህደት አስቀድሞ ስለ መተንበዩ ሲያወሳን እንመለከታለን። ይህ ጥቅስ የተወሰደው ከዘካርያስ ምዕራፍ 13 ቁጥር 7 ነው። ቁጥር 32ና 33ንም እንዲሁ ተመልከቱ። የጴጥሮስ ምላሽ የሚያሳየን በዚህ ክፍል ጴጥሮስ በሌሎቹ ደቀ መዛሙርት እንዳልተማመነ ነበር። ነገር ግን ጌታ እርሱን እንዲተማመንበት እንደፈለገ ነው። የጴጥሮስ ችግር ማንነቱን አለመረዳቱ ነው። ይህ አይነቱ ችግር የብዙዎቻችን ችግር ነው። ቁጥር 34ና 35ንም ተመልከቱ። ኢየሱስ እውነት እልሃለሁ፣ በዚህች ሌሊት ዶሮ ሳይጮ ሦስት ጊዜ ትክደኛለህ አለው። ጴጥሮስ ከአንተ ጋር መሞት እንኳ የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞ እንደዚሁ አሉ ይላል ጌታ ኢየሱስ ከመያዙ በፊት ነበር ጴጥሮስ ጌታን እንደማይክደው በተደጋጋሚ ሲናገር የነበረው እንዲያውም ከጌታ ጋር ለመሞት መዘጋጀቱን አስታውቆ ነበር ጴጥሮስ ነገር ግን በዚያች ሌሊት ዶሮ ሳይጮህ ጴጥሮስ አንዴ ብቻ ሳይሆን ሦስት ጊዜ ጌታ ኢየሱስን ካደው ከቁጥር 36 እስከ 39 ባለው ደግሞ ስለ ጌተ ሰማኒ ስፍራ የሚያወሳውን እንመለከታለን። ጌታችን ኢየሱስ በዚህ ስፍራ ያደረገውን ጸሎት ትኩረት ልንሰጠው የሚገባ ነው። ጽዋ ብሎ የጠቀሰው በዚህ ክፍል ውስጥ ከፊት ለፊቱ ያለው የመስቀል ሞት ምሳሌና የእኔና የእናንተ የዓለም ሁሉ ኃጢአት ምሳሌ ነው። ከሞቱ በመስቀል ላይ ከተቀበለው መከራ በበለጠ እኔና እናንተ ልንረዳው የሚገባን ነገር ቢኖር ንጹሕ የሆነው የዋህና ከኀጢአት የተለየው ጌታ ኢየሱስ እኔና እናንተን ለማዳን ኀጢአት መሆኑ ነው። በዚያ በመስቀል ላይ የዓለም ሕዝብ ኀጢአት ሁሉ በእርሱ ላይ ሆነ። የሕዝብን ሁሉ ኀጢአት በተሸከመ ጊዜ የደረሰበት መከራና ጭንቅ ምን ያክል እንደሆነ መግለጽ የሚያስቸግር ነው። እኔና እናንተ ወገኖቼ እንኳን የሌላውን የራሳችንን ኀጢአት መሸከም አቅቶት እንንገዳገዳለን። በእርሱ ላይ ግን የሁላችን ኀጢአት ወደቀበት። የደረሰበት መከራና በላዩ ላይ የተጫነበት የሰዎች ልጆች ኀጢአት እጅግ ከባድ ቢሆንም የአባቱ ፈቃድ የሆን ዘንድ ጸለየ። በቁጥር አርባ ሁለት እንደምናነበው ጌታ ኢየሱስ በምድረ በዳ የተፈተነውን ያክል በጌቴሰማኒም በሰይጣን ተፈትኗል። ዳግም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድ ትሁን አለ። መከራውንና የመስቀል ሞት ሊቀበል ፈቃደኛ ሆነ። ያ መከራና የጭንቀት ጊዜ እጅግ ፈታኝ ጊዜ ነበር። በሰይጣን መፈተን እንዲህ ቀላል ነገር አይደለም። ጌታን በሥጋው እንዲደክምና እንዲዝላ አድርጎታል። ሆኖም ራሱን ለእግዚአብሔር አባሳልፎ በመስጠት የአባቱን ፈቃድ ለማድረግ ራሱን አስገዛ። አሁን ደግሞ ከእርሱ ጋር በዚያ የአትክልት ስፍራ የነበሩትን ደቀ መዛሙርቱን ሁኔታ እንመለከታለን። ያውም ከቁጥር 40ና 41 የመጀመሪያ ጸሎቱን ካደረገ በኋላ ወደ ደቀ መዛሙርቱ ተመልሶ ቢያያቸው ሁሉም እንቅልፍ ይዟቸው ተኝተው ነበረ። ቁጥር 40 እና 41ን ተመልከቱ። ወደ ፈተና እንዳትገቡ ትጉና ጸልዩ ይላቸዋል። እንዲህ ሲል ጌታ የተናገራቸው የሚገጥማቸው ፈተና የቱ ነው? ማንስ ነው የሚፈትናቸው የሚልን ጥያቄ ሊያስነሣ ይችል ይሆናል። ሰይጣን ደቀ መዛሙርቱን ሊፈትን ባጠገባቸው ነበረ። ጌታ ኢየሱስ በጌተ ሰማኒ ፈተናውን ሁሉ ድል አድርጎታል። በመስቀሉ ላይ የተገኘው ታላቁ ድል የጀመረው ከጌተ ሰማኒ ነው። ቁጥር አርባ ሁለትን መመልከት ትችላላችሁ። ጌታ ኢየሱስ ለአባቱ ፈቃድ ራሱን አሳልፎ ስለ መስጠቱ እንመለከታለን። ከቁጥር አርባ ሦስት እስከ አርባ አምስት ያለውን ደሞ ተመልከቱ እንግዲህ ይተኙ እረፉም ይላቸዋል። በዚህ ክፍል ውስጥ እንግዲህ ይስተኙ እረፉም በሚለው የጌታ ንግግርና በሚቀጥለው ጥቅስ መካከል የጊዜ ልዩነት አለ። ጌታ ተኙ እረፉም ብሎ ወዲያውኑ ተነሷል አላቸውም። እንዲተኙ ጊዜ ሰጥቷቸው ነበረ። ይህም እረፍት ያስፈልጋቸው ነበረ። ጌታ ኢየሱስ ለደቀ መዛሙርቱ ያደርግላቸው የነበረውን ጥንቃቄ ልብ እንበል ወገኖቼ። ለተወሰነ ጊዜ ከተኙና እረፍት ካደረጉ በኋላ ነበር የሚከተለውን የተናገራቸው። እስቲ ቁጥር 46ና 47ን ተነሱ፣ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይህንንም ገና ሲናገር እነሆ ከአሥራ ሁለቱ አንዱ ይሁዳ መጣ፣ ከእርሱም ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሎች ዘንድ መጡ ይላል። ይሁዳም ሆነ የኢየሱስ ጠላቶች ጌታ ኢየሱስ በልዩ መለኮታዊ ኃይሉ ድንቅንና ታምራትን እንዳደረገ ይህንንም መጠቀም እንደሚችል እያውቃሉ። ስለሆነም ጌታን ለመያዝ በመጡ ጊዜ ብዙ ጭፍራ ይዞ ነበር የመጡት። ምናልባትም የካህናት አለቆቹ ሰራዊታቸውን በሙሉ ይዘው ሳይመጡ እንዳልቀሩ ይገመታል። ጲላጦስ የኢየሩሳሌምን ከተማ አይወድም ነበረ። ስለዚህ ወደዚያ ብዙ ጊዜ አይመጣም ነበር። አሁን ወደዚያ የመጣው በበዓሉ ሰሞን ጸጥታን ከሚያስከብሩ ከብዙ ወታደሮቹ ጋር በመሆን ነበረ። በባል ጊዜ የሽብር ፈጣሪዎች ሕዝብን ያውኩ ስለ ነበር እነርሱን ለመቆጣጠር ብዙ ሠራዊት አስከትሎ ጲላጦስ ወደ ኢየሩሳሌም እንደ መጣ ይታወቃል። ቁጥር 48 አሳልፎ የሚሰጠውም የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ነበር ይላል። ይሁዳ ኢየሱስን በመሳም አሳልፎ መስጠቱ በታሪክ ውስጥ የተመዘገበ አሳፋሪ ድርጊት ነው። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ለአንተ ይሁን ብሎ ሳመው ኢየሱስም ወዳጄ ሆይ፣ ለምን ነገር እመጣ አለው። በዚያን ጊዜ የቀረቡ እጃቸውንም በኢየሱስ ላይ ጭኖ ያዙት ይላል። ቁጥር አርባ ዘጠኝና አምሳን ይመለከቷል። መሳም የመቀበል ወይም የመቃወም ምልክት ሊሆን ይችላል። ይሁዳ ጌታን በመሳም አሳልፎ መስጠቱ የሰውን አስከፊና የተዋረደ ተግባር የሚያንጸባርቅ ነው። አንዳንድ የሥነ መለኮት ምሁራን ይሁዳ ጌታን አሳልፎ እንዲሰጥ የተወሰነበት ስለሆነ ምንም ማድረግ ስለማይችል ነው ይህን ያደረገው ብሎ ይናገራሉ። ይህ እንዲህ ከሆነ ይሁዳ እንደ ሮቦት ወይም እንደ ማሽን ነው ማለት ነው። ነገር ግን ይሁዳ ይህንን ያደረገው አስቦበት ነገሩን ካወጣና ካወረደ በኋላ ነው። ሐሳቡን ለመቀየር ቢፈልግ ብዙ ዕድሎች ነበሩት። ይህም ሆኖ እርሱ ጌታን አሳልፎ እንደሚሰጣ አስቀድሞ ተነግሮበታልና ጌታ ኢየሱስም ከእኔ ጋር እጁን በውጪቱ የሚያደርግ እርሱ አሳልፎ ይሰጠኛል ስላለ ይሁዳ ጌታን አሳልፎ መስጠቱ አይቀርም ትሉ ይሆናል። ልክ ነው። ሐሳባችሁ ተቀባይነት አለው። ነገር ግን ይሁዳ ጌታን አሳልፎ ከሰጠ በኋላ እንኳን ንሳ ሊገባ ይችል ነበረ። ጌታ ኢየሱስ ለይሁዳ ንሳ እንዲገባና ጌታን እንዲቀበል የመጨረሻ ዕድል ሰጥቶት ነበረ። ጌታ ኢየሱስ ይሁዳ በመሳም አሳልፎ ሲሰጠው ወዳጄ ሆይ ብሎት ነበረ። ከዚህም በኋላ ይሁዳ ወደ ቤተ መቅደስ ሄዶ የተቀበለውን ገንዘብ ሲመልስ ንስሓ ለመግባት ዕድል የነበረው፣ ካህናቱ ኢየሱስን ወደ ጲላጦስ ዘንድ ሲወስዱት ይሁዳ በጌታ እግር ላይ ወድቆ ጌታ ሆይ፣ ይቅር በለኝ ያደረግሁትን አላውቀውምና ብሎ ንስሓ መግባትም ይችል ነበረ። ጌታም ይቅር ይለው ነበረ። ቁጥር አምሳ አንድን ተመልከቱ። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን እቈረጠው ይላል ይህንን ያደረገው ማን እንደሆነ እናውቃለን። እርሱም ጴጥሮስ ነው። ቀደም ሲል ሌሎች እንኳን እስከ መጨረሻ ባይከተሉ እርሱ ግን እንደሚከተለው እስከ ሞት ድረስ ከእርሱ ጋር እንደሚሆን ጉራውን ሲነዛ ስለ ነበር ይህንን ለማረጋገጥ ነበር የሊቀ ካህናቱን ባሪያ ጆሮውን የቆረጠው። ይሁን እንጂ ጌታ ኢየሱስ ደግሞ ልኩን ነገረው። ዶሮ ሳይጮህ ሦስት ጊዜ ትክደኛለህ አለው። ተመልከቱ ወገኖች፣ ጴጥሮስ ግን የጌታን ንግግር ወደ ጎን ትቶ ሴፍ በመያዝ ሴፍ የሚመዝ ሰው ሆነ። ጴጥሮስ አሳ አጥማጅ ሰው እንጂ የሴፍ ሰው አልነበረም። ሴፉን የሰነዘረው ጆሮውን ለመቁረጥ አልነበረም፣ ነገር ግን አንገቱን ለመቅላት ወይም ለመቁረጥ ነበር። ለጥቂት ግን ሰውዬው ተረፈ። ከቁጥር 52 እስከ 53 ያለውን በተከታታይ ማየት ትችላላችሁ። በዚህ ክፍል ጌታ ኢየሱስ ጴጥሮስን ሲቃወመው ያደረገውንም ሥራ እንዳልተቀበለ ሲያወሳ እንመለከታለን ያንተን ሴፍን ያልፈልገውም አለው ጴጥሮስ ሆይ እኔ የመጣሁት በሃይማኖት መሪዎች መካከል ጦርነት እንዲነሳ አይደለም እኔ የመጣሁት ለሰው ልጆች ሁሉ ኃጢአት ለመሞት ነው በማለት ሊያስረዳው ፈልጎ ይህን ተናገረ ከቁጥር አምሳ አራት እስከ አምሳ ስድስት ያለውን ብትመለከቱ ጌታ ኢየሱስ ክርስቶስ አስቀድሞ ጊዜ ያልደረሰም ሲል እንደ ነበረ አሁን ግን ጊዜው ስለመድረሱ መድረሱ ደቀ መዛሙርቱም ትተውት መሸሻቸውን ጊዜውም መድረሱን አልፎም መሰጠቱን የሚያውሳውን እንመለከታለን ደቀ መዛሙርቱ ሁሉ ትተውት ሸሹ ይላል መጨረሻው ቁጥር አምሳ ስድስት ከቁጥር አምሳ ሰባት ጀምሮ ደግሞ የካህናት አለቆች በኢየሱስ ላይ ጥፋት ፈልገው ይመረምሩት ዘድ ወደ ካህናት አለቃ ወደ ቀያፋ ይዞ ስለ መምጣታቸው በበነጋታው ወደ ጲላጦስ አቅርቦ የሞት ፍርድ ሊያስፈርዱበት ለሞት የሚያበቃውንም ጥፋት እንዲያገኙበት በብዙ ስለ መሞከራቸው የሚያወሳውን ክፍል እንመለከታለን። በቁጥር አምሳ ስምንትም እንዲሁ ስሞን ጴጥሮስ ጌታን በሩቅ ስለ መከተሉ የሚያወሳውን ክፍል እንመለከታለን። ጌታን በሩቅ መከተል አደገኛ ነገር ነው ወገኖቼ። በዮሐንስ ወንጌል ምዕራፍ 18 ከቁጥር 15 እስከ 16 እንደምናነበው ጴጥሮስ በዮሐንስ አማካይነት ነበር ወደ ፍርድ ሸንጎ መግባት የቻለው። እዚያም ሆኖ የጌታን መጨረሻ ይከታተል ነበር። ከጥቂት ጊዜ በኋላ ግን ጌታን መካድ ጀመረ። ቁጥር 59ና 60 ተመልከቱ። በዚህ ክፍል የሃይማኖት መሪዎች ጌታን የሚከሱበት ምንም ምክንያት ስለሌላቸው ሐሰተኛ ምስክሮችን መፈለግ መጀመራቸውን፣ እነርሱ እንደሚፈልጉት ዐይነት ሐሰተኛ ምስክሮችን ማግኘት አስቸግሯቸው፣ በመጨረሻ ግን ሁለት የሐሰት ምስክሮች ስለ ማግኘታቸው የሚያውሳውን ክፍል ነው የምንመለከተው። ቁጥር 61 ላይ ደግሞ በኋላም ሁለቱ ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በሦስት ቀን ልሠራው ይችላለሁ ብሎአል ብለው በሐሰት ሲመሰክሩበት እንመለከታለን። በዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ዘጠኝ እስከ ሁለት ባለው ስፍራ እንኳን ስናነብ ደቀ መዛሙርቱ ጌታ ይህን ቃል ለምን እንደተናገረና ምን ማለቱ እንደሆነ እንኳን አልገባቸውም ነበር። በተሳሳተ መንገድም ተረድተውት ነበር። ይህን ቤተ መቅደስ አፍርሱት እኔም በሦስት ቀን አስነሳዋለሁ የሚለውን የጌታ የኢየሱስ ትንቢታዊን ቃል ጌታ ከሞት እስከ ተነሳበት ቀን ድረስ እንኳ ደቀ መዛሙርቱ ፈጽሞ አልገባቸውም ነበር። ሐሰተኛ ምስክሮቹ ጌታ ይህንን ቃል ሲናገር በዚያ የነበሩ ሳይሆኑ አይቀሩም። ነገር ግን በትክክል ባልተረዱት ነገር ላይ ነው አሁን ሐሰተኛ ምስክር ሆነው በጌታ ላይ የሚመሰክሩት። እንግዲህ በጌታ የተወደዳችሁ ክቡራን አድማጮቻችን፣ የዛሬው ትምህርታችን እዚህ ላይ ያበቃል። ስለ ነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። ጥያቄ ወይም አስተያየት ቢኖራችሁ በአድራሻችን በመልእክት ሳጥን ቁጥር አስራ ሦስት ሥልሳ ስድስት አዲስ አበባ ብላችሁ ጻፉልን። በደስታ እንቀበላለን። ዛሬ ፕሮግራሙን እንደ ወትሮ ሁሉ በቴክኒክ የመራልን ወንድማችን አለማየሁ ዳዊት ነው። በትምህርቱ በኩል ከእናንተ ጋር እስከዚህ ይሳት ድረስ ያመሸውት እኔ አበበ ከበደ ወርቄ ነኝ። ደህና ነው።